ስደተኞችና ፍልሰተኞች በሀገሮቻቸው ከሚገጥሟቸው ግጭቶች፣ ወከባዎች፣ የኢኮኖሚ ችግር ሸሽተው በማዕከላዊ ሜዲተራንያን ባህር በኩል ወደ አውሮፓ ለመግባት በሚያደርጉት ጥረት የሚሞቱት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት አገልግሎቶች እየገለጹ መሆኑን ሊሳ ሽላይን ከጄኔቫ በላከችው ዘገባ ገልጻለች። አዳነች ፍሳሀየ ታቀርበዋለች። ካለፈው ጥር ወር አንስቶ አደገኛ በሆነው የማዕከላዊ ሜዲትራኒያን ባህር መስመር በኩል አውሮፓ ለመግባት በሚያደርጉት ጥረት ቢያንስ 500 የሚሆኑ ሰዎች ህይወታቸውን እንዳጡ የተባበሩት መንግስታት ድርጅት አገልግሎት ጠቁሟል። ባለፈው ዓመት በዚሁ ጊዜ ወደ አውሮፓ ለመግባት ባደረጉት ጥረት 150 ሰዎች ነበር የሞቱት። 130 የሚሆኑት ባለፈው ወር በሊቢያ የባህር ጠረፍ ላይ በደረሰ የመርከብ አደጋ ህይወታቸው አልፏል። ሰዎቹ ለህልፈት የተዳረጉት በባህሩ የነበሩት የመድህን መርከቦች አድኑን ለሚለው ጥሪያቸው ምላሽ ባለመስጠታቸው ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አስገንዝቧል። የተባበሩት መንግስታቱ የፍልሰተኞች አገልግሎት ቃል አቀባይ ካሎታ ሳሚ ጥሩነቱ በቅርቡ በከባድ ሁኔታ ይጓዙ የነበሩ 1500 የሚሆኑ ሰዎች ያሰሙት የአድኑን ጥሪ ምላሽ እንዳገኘ ተናግረዋል። የኢጣሊያ የጠረፍ ጥበቃ ክፍል ከአንድ ሺህ በላይ የሚሆኑ ፍልሰተኞችን ከአደጋ በማትረፉ ባለፈው ቅዳሜ ትራፓኒ በተባለው የሲሲሊ ወደብ ለመግባት እንደቻሉ ታውቋል። የባህር ጥበቃ የተባለው መንግስታዊ ያልሆነ ድርጅት ባለፈው ማክሰኞ አራት መቶ አምሳ ሌሎች ስደተኞችንና ፍልሰተኞችን ሲያድን በአይናቸው ማየታቸውን ቃል አቀባይዋ ተናግረዋል። አብዛኞቹ ከሊቢያ በደካማ ጀልባዎች የተነሱ እንደሆነና በተደጋጋሚ የአድኑን ጥሪ ሲያቀርቡ እንደነበረ አሉት ታሳሚ ጠቁመዋል የተወሰኑ ከእድሜ በታች የሆኑ ልጆች እንዳሏቸው ብዙዎቹ ደግሞ ብቻቸውን መሆናቸውን ለማስተዋል ችለናል። አብዛኞቹ ከማሊ፣ ከሳህል ምዕራብ አፍሪካ፣ ከኤርትራና ከሰሜን አፍሪካ ናቸው። ብዙዎቹ ባህርን አቋርጠው የሚመጡት ሰዎች ከስደተኛ አምራች ሀገሮች ናቸው። ብዙዎቹ የሳህል ቀጠናን ከመሳሰሉት ጦርነትና ግጭት ካለባቸው ሀገሮች የገቡ ናቸው። ሌሎች ብዙዎች ደግሞ ከወከባዎች ለማምለጥ የሸሹ ሲሆኑ እንደ ዕቃ ከአንዱ ወደ ሌላው ይተላለፋሉ፣ ይሸጣሉ ብለዋል ቃል አቀባይዋ። ካለፈው ጥር ወር አንስቶ ኢጣሊያ የገቡ ስደተኞችና ፍልሰተኞች ከ10,400 በላይ መድረሳቸውን ባለፈው ዓመት በዚሁ ጊዜ ከነበረው ጋር ሲወዳደር ከ170 ከመቶ በላይ እየጨመረ መሆኑን ቃል አቀባይ ሳሚ አክለዋል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎትና አጋሮቹ ስደተኞቹ ሲደርሱ የሚያስፈልጋቸውን እርዳታ ለማድረግ እና ጥገኝነት የሚጠይቁ ሰዎችን የሚያስተናግደውን ክፍል ለማገዝ ከኢጣሊያ መንግስት ጋር እየሰሩ መሆናቸውን ቃል አቀባይዋ ሳሚ ገልጸዋል። ጋር ስ ስ ካለፉት ጥቂት ቀናት በፊት ብዙ የቃለ ምስክርነት መረጃዎችን ሰብስበናል። ከእድሜ በታች የሆኑ ልጆች ለሰብአዊ መብት ምንም አይነት አክብሮት በሌለበት ሁኔታ በሊቢያ ስለገጠማቸው እስራትና የጭካኔ ተግባር ተርከዋል። ሌሎች ከሞት የተረፉት ደግሞ በአእምሮ ህመምና በሌሎች በሽታዎች እየተሰቃዩ ናቸው። ዓለም አቀፍ ማህበረሰብ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለሚሞክሩት ስደተኞች እና ፍልሰተኞች እንክብካቤውን እንዲያጠናክርና አደገኛ ከሆነው ጉዞ የተሻለ አማራጭ በማቅረብ በኩል ጥረት እንዲያደርግ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጥሪ አቅርቧል። ሀገራት የሰብአዊ ረድኤት መስመርን መልሶ የማስፈርንና ቤተሰብ ማገናኘትን በሚመለከት የህጋዊ መንገዶችን ይዘት እንዲያሰፋ የስደተኞቹ አገልግሎት ጥሪ አድርጓል።